መጽሐፈ ኢዮብ ምዕራፍ አራት ቴማናዊውም ኤልፋዝ መለሰ፣ እንዲህም አለ። አንድ ሰው ከአንተ ጋር ይናገር ዘንድ ቢሞክር ትቀይማለህን? ቃልንስ ከመናገር ሊቀር የሚችል ማን ነው? እነሆ አንተ ብዙዎችን ታስተምር ነበር፣ የደከሙትንም እጆች ታበረታ ነበር። ቃልህ የሚሰናከለውን ያስነሳ ነበር፣ አንተም የሚብረከረከውን ጉልበት ታጸና ነበር። አሁን ግን በአንተ ላይ መጥቶአል፣ አንተም ደከምህ፣ ደርሶብሃል፣ አንተም ተቸገርህ። አምላክህን መፍራትህ መጽናናትህ፣ የቅንነትህን መንገድ ተስፋ አይደለምን? እባክህ አስብ፣ ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየው ኀጢአትን የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ፣ በቍጣውም መንፈስ ያልቃሉ። የአንበሳ ጩኸት የጩዋኺ አንበሳ ድምፅ የአንበሳ ደቦል ጥርስ ተሰባበረ። አሮጌ አንበሳ አደን በማጣት ይሞታል። የአንበሳይቱም ግልገሎች ይበተናሉ። ለእኔም በምሥጢር ቃል መጣልኝ። ጆሮዬም ሹክሹክታውን ሰማች። በሌሊት ሕልም አሳብ ሲነሣ የከበደም እንቅልፍ በሰው ላይ ሲወድቅ አጥንቴን ሁሉ ያናወጡ ድንጋጤና መንቀጥቀጥ ወደቀብኝ። መንፈሴም በፊቴ አለፈ። የሥጋዬ ጠጉር ቆመ። እርሱም ቆመ፣ መልኩን ግን ለማየት አልቻልሁም። ምሳሌም በዐይኔ ፊት ነበር። የዝምታ ድምፅ ሰማሁ። በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪው ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም መላእክቱንም ስንፍና ይከሳቸዋል። ይልቁንስ በጭቃ ቤት የሚኖሩ መሠረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ? በጠዋትና በማታ መካከል ይሰባበራሉ። ማንም ሳያስብ ለዘላለም ይጠፋሉ። ገመዳቸው የተነቀለ አይደለምን? አለጥበብም ይሞታሉ።